በኢትዮጵያ በአጋጠመው ሶስት ተከታታይ የዝናብ ወቅቶች የዝናብ እጥረት በአመታት አስከፊ የድርቅ ሁኔታ እንዲከሰት ምክንያት መሆኑ ነው የሚነገረው። በተለይም በዚህ አመት ለበርካታ እንስሳት ሞት ምክንያት ሲሆን፣ የውሃ ምንጮችም ተሟጦ እንዲደርቁ መንስኤ ሆነዋል። እንደ የተባበሩት መንግስታት የህፃናት ተራድኦ ድርጅት ዩኒሴፍ መረጃ በኢትዮጵያ አራት ክልሎች ኦሮሚያ፣ ሶማሊ፣ አፋርና ደቡብ ኢትዮጵያ ድርቁ አስር ሚሊየን ህዝብ ላይ ቀጥተኛ ተጽዕኖ ሲያሳርፍ፣ ከዚህ ውስጥ አንድ ነጥብ አምስት ያህሉ ለተመጣጠነ የምግብ እጥረት የተዳረጉ ህፃናት ናቸው። የዩኒሴፍ ኢትዮጵያ ፕሮግራም ምክትል ኃላፊ ሚካኤል ሴርቫዴ በተለይም ለዶችቬል እንደተናገሩትም 1.75 ሚሊዮን ህዝብን ከመኖሪያ ቀያቸው ያፈናቀለው ድርቁ እጅጉን አስከፊም ነው። አሁን ወቅቱ የዝናብ ወቅት እንደመሆኑ ተፈላጊው ዝናብ ብጥል እንኳን ኢትዮጵያ ድርቁ ካሳረፈባት ጉዳት ለማገገም አምስት ዓመታት ያህል ይፈጃል። ይሄ ደግሞ የችግሩን አሳሳቢነት ይገልጸዋል። ድርቁ ባስከተለው የምግብ እጥረት ችግር በሶማሌ ክልል ብቻ ከአምስት ዓመት በታች የሆኑ 220 ሺህ ህፃናት ገደማ የተመጣጠነ ምግብ እጦት አለባቸው። በተመሳሳይ መልኩ በዚህ ክልል ከ150 ሺህ በላይ አጥቢና እርጉዝ እናቶች በቂ ምግብ የማያገኙ ናቸው። የተመጣጠነ ምግብ እጦት አንዱ የምንሰራበት የትኩረት አቅጣጫችን ሲሆን ሌላው ድርቁ ያስከተለው ችግር በምግብ እጦት አሊያም አለመመጣጠን የሚመጡ የበሽታዎች ወረርሽኝ ነው። በንጹህ ውሃ እጥረት ህፃናት እንደ ኮሌራ ላሉ ውሃ ወለድ በሽታዎች ተጋላጭ ይሆናሉ። ለአብነት ያህል በኦሮሚያ ባሌ ዞን 600 ህፃናት ኮሌራ በሚመስል በሽታ ተጠርጥረው ነው ያሉት። ተጠርጥረዋል ነው ያልኩት። በትክክል ደግሞ ድርቁ ከቀጠለ ይህ ኮሌራ መሰል በሽታ ስለሚቀጥል የችግሩን ደረጃ አሳሳቢ ያደርገዋል። በኢትዮጵያ ባለፈው ዓመት በችግሩ ሳቢያ ከ400 ሺህ በላይ ተማሪዎች ከትምህርት ገበታቸው ተቆራርጠዋል። ይህ ደግሞ ያለ ዕድሜ ጋብቻን ጨምሮ ሌሎች ማህበራዊ ምስቅልቅሎችን አሳርፏል። እንደ የዩኒሴፍ ኢትዮጵያ ፕሮግራም ምክትል ኃላፊ ሚካኤል ሴርቫዴ በሩሲያና ዩክሬን ጦርነት ሳቢያ የናሬው የስንዴና ሌሎች መሰረታዊ የፍጆታ ዕቃዎች ዋጋ የድርቅ ተጽዕኖውን ምላሽ የመስጠት ጥረቶችን አዳጋች አድርጎታል። ድርቁ በኢትዮጵያ ላይ ያደረሰው ተጽዕኖ በዚህ አነሳን እንጂ እንደ አፍሪካ ቀንድ ካነሳን ደግሞ ችግሩ ይጎላል። በቃጣናው ድርቁ አስር ሚሊዮን ህፃናትን ለምግብ እጦት ዳርጎ አስርቧቸዋል። በእርግጥ እስካሁን በረሃብ አደጋው የሞተ ሰው አላጋጠመንም። ነገር ግን በውሃ እጥረትና ምግብ እጦት በተለይም ህፃናት ለአስከፊ ህመም እየተዳረጉ ነው። በመቶ ሺዎች የሚቆጠሩ አጥቢና እርጉዝ እናቶች ለምግብ እጦት እየተዳረጉ ለልጆቻቸው የተመጣጠነ ምግብ መስጠትም አይችሉም። ቀውሱ መልከ ብዙ ነው። ባለፈው ወር በኦሮሚያ ቦረና ዞን አካባቢ የጣለው ዝናብ በድርቁ የተፈተኑትን አፋርና ሶማሌ ክልሎችን እንዳልጎበኛቸው የተራዶ ድርጅቶቹ መረጃ ያስረዳል። የእርዳታ ድርጅቶቹ በምግብ እጦት ለህመም የተዳረጉትን ከሁለት መቶ ሺህ በላይ ህፃናት ህክምና እንዲያገኙ እየተንቀሳቀሱ መሆኑን ነው የሚነገረው። ይሁንና የእርዳታ ቁሳቁሶች እጥረት ሌላው ፈተና ነው። በዚህ ዓመት ብቻ በድርቅ ለተጎዱ ለእርዳታ ምላሽ የጠየቅነው ድጋፍ 65 ሚሊዮን ዶላር አካባቢ ነው። አሁን ላይ ግን ያለብን የበጀት ክፍተት ዘጠና በመቶ ያህል ይሆናል። የሆነ ሆኖ ግን ማህበረሰቡ ንጹህ የመጠጥ ውሃ እንዲያገኝ መስራት ቀዳሚው ትኩረታችን አድርገን እየሰራንበት ነው። ድርቁ በፈጠረው ቀውስ ለምግብ እጥረት የተዳረጉ ህፃናት ተደራሽ ማድረግ ሌላው ትኩረታችን ይሆናል። ይህ ደግሞ የረጅም ጊዜ ኢንቨስትመንት ያሻዋል። እንደሚታወቀው በኢትዮጵያ ብሎም አፍሪካ ቀንድ አካባቢ ከድርቅ በተጨማሪ ግጭቶች ተንሰራፍተው በመገኘታቸው ተጨማሪ የድጋፍ በጀት ይፈልጋሉ። ግን ድርቁ ከፍተኛ ትኩረት ነው ማግኘት ያለበት። በተለይም በሶማሊያ እና በኢትዮጵያም አልፎ አልፎ ስጋት ያጫረው የኮሌራ ወረርሽኝ ክስተት ቶሎ ካልተቆጣጠርነው ውጤቱ የከፋ ይሆናል። ያ ደግሞ እንዲፈጠር አንፈልግም። ለዶይቼ ቬለ ዘገባ ስዩም ጌቱ ነኝ ከአዲስ አበባ።